እናንብብ እናንብብ የተሰኘ ሀገራዊ የንባብ ዘመቻ ከሰሞኑ ተጀምሯል። የዘመቻው አስተባባሪዎች ብሔራዊ ቤተ መጽሐፍትና ቤተ መዘክር ኤጀንሲና ዩናይትድ ስቴትስ ውስጥ መቀመጫውን ያደረገው ለዓመታት ታሪካዊ እርባና ያላቸውን መጽሐፍት ሲያሳትም የቆየው ፀሐይ አሳታሚ ድርጅት ነው። የድርጅቱ ባለቤትና ሥራ አስኪያጅ ኤልያስ ወንድሙ የኮቪድ-19 ድባብ ያጠላበት የአሁኑ ወቅት ንባብን ለመሰሉ ራስን ማሳደጊያ ግብሮች እንዴት ሊውል እንደሚችል ቀድሞ በሚያስረዳበት ቆይታችን ይጀምራል። በአብዛኛው እንደዚህ አይነት ነገር በእኛ በግለሰብ ቤታችን ብቻ ሳይሆን በዓለም ላይ ሆኖ አያውቅም። ስለዚህ ሁላችንም በየቤታችን ተገድበናል። በዚህ ሰዓት ላይ አንባዋለሁ ብለህ ያስቀመጥከውን መጽሐፍ የምታነሳበት፣ ሰራዋለሁ ብለህ የምታስበውን ነገር የምትጀምርበት ጊዜ ስለሆነ ለእኔ ለብዙ ሰዎች እንባብ ማምለጫ ቦታችን ሆኗል። ቤታችን ሆነን በመጽሐፍ ውስጥ ወደ አለፉ ታሪኮቻችን የምንሄድበት፣ በመጽሐፍ ውስጥ የሰዎች የቤት የፍቅር ህይወታቸውን ወይም ደግሞ የተለያየ በዓለም ላይ የሄዱ የሚያደርጓቸውን ስራዎች የሆኑና ያልሆኑ በምናብ የተፈጠሩ ዓለሞችን የምንጎበኝበት ቦታ ማምለጫ ቦታ ሆኗል። እና ንባብ በዚህ አጋጣሚ ነው ምናልባት ትልቅ ቦታ ያገኘበት ጊዜ የሚመስለኝ አሁን ነው። እንግዲህ ሰሞነኛው እውነታ በመመልከት ይመስለኛል ሀገራዊ የንባብ ዘመቻ እያስተባበራችሁ እንደሆነ ሰምቻለሁ። ዘመቻውን ከነማን ጋር ነው የምትሰሩት? ግቡስ ምንድን ነው የሚለውን ንገረን ኤልያስ። ፕሮግራሙን የዚህ የንባብ እናንብብ እናንብብ የሚባል የንባብ ፕሮግራም ነው። ስናነብ ነው የምናውቀው፣ ስናውቅ ነው የምናድገው። ይህንን ብሔራዊ ግብር የጀመርነው ከኢትዮጵያ ብሔራዊ ብሔራዊ ቤተ መዛግብት እና ቤተ መጽሐፍት ኤጀንሲ በተለምዶ መዘክር ከሚባለው ሀገራዊ ተቋም ጋር ነው። ፀሐይ አሳታሚ ድርጅት ከዚህ ድርጅት ጋር ኢትዮጵያ ከተመለሰ ጊዜ ጀምሮ እስከ ዛሬ ድረስ እየሰራ ነው ያለው። እንደዚህ ሀገራዊ ግባቶችን ለማሳካት በዳይሬክተሩ አቶ ይኩኖ አምላክ መዝገቡ በኩል ይህንን ነገር ነው እየሰራ ያለ ነው። ሌሎቹ ባልደረቦቻችን የቴሌቪዥን ጣቢያ ፕሮግራም ባለቤቶች እና ድርጅቶቹ ናቸው። የሬዲዮንም ይጨምራል። አሁን ወደዛም እየሄድን ነው። ምክንያቱም ቴሌቪዥን የሌለባቸው አካባቢዎችን ለመድረስ ደግሞ በሬዲዮ እየተነበቡ ስለ ንባብ አስፈላጊነት፣ ስለ ንባብ ጠቃሚነት ልጆች፣ ቤተሰቦች ለልጆቻቸውም እንዲያውቁ እነዚህ የምናውቃቸው ዛሬ ሀገር የሚመሩት ሰዎች ትላልቅ ዘፋኝና የትያትር ወይም ደግሞ የንግድ ተቋም ባለቤቶችና ኃላፊዎች ሆነው የሚሰሩ ሰዎች ሁሉ አንድነት ሁሉም ያላቸው ተመሳሳይ ነገር ሁሉም አንብበዋል፣ ሁሉም ያነባሉ። እና ዛሬ ትምህርት ቤት መሄድ እንኳን ባይችሉ በዚህ አጋጣሚ የማንበብን ጥቅም እንዲማሩና ነገና ከነገ ወዲያ የሀገራቸው መሪ፣ የሀገራቸው ውስጥ ያሉ ንግድ ተቋሞችን አስተዳዳሪ፣ ባለቤት፣ ተጽዕኖ ፈጣሪ፣ ከያንያንም ሆነ የሌላ ሙያ ባለቤት እንዲሆኑ እንዲያነሳሳቸው ነው። እና ኮቪድ አልቆ ከዚህ ማዕት ውስጥ በምንወጣበት ጊዜ ተናናሽ ወንድምና እህቶቻችን ልጆቻችን ተነቃቅተው የበለጠ ነገር ማድረግ የሚችሉበትን መንፈስ ይዘው እንዲወጡ ለማድረግ ነው። በዚህ ዘመቻ ውስጥ የተካተቱ ተግባራት ምንድን ናቸው? ዘመቻው ሰፋ ያለ ፕሮግራሞች አሉ። መጀመሪያ ስንጀምረው ኮቪድ ይመጣል ብለን አስበን አልነበረም። ሰባችን ዋናው ዶክተር አብይ ንግግር ባደረጉበት ጊዜ ኢትዮጵያ የአፍሪካ ፈርጥ ለራሷ ብቻ ሳይሆን ለአፍሪካ ፍርት እንድትሆን ትምህርትና በተለይ ንባብ ላይ ብዙ ምርታማ ታደርጋለች ብለው የተናገሩት ንግግር ነበረ። በዛ ላይ በመንተራስ ነበረ ይህንን ነገር አስበን የጀመርነው። ስለዚህ አሁን አጋጣሚ የሆንና ነገሮች ከአንድ ማያት ከአንድ መከራ ወደ ሌሎች ስንቀባበል እዚህ ደረሰን። እና ኢትዮጵያ ውስጥ ያሰብነውን ነገር በትልቁ ለማድረግ ሳንችል እንደዚሁ የኢትዮጵያ ቤተ መዛክብት እና ቤተ መጽሐፍት ኤጀንሲ ያዘጋጃቸው የተለያዩ ፕሮግራሞች በየክፍል ሀገሩ የሚያደርጋቸው በየእስር ቤቱ የሚያደርጋቸውን ስንሳተፍ እንደ ግለሰብ ነው። የራሴ በመጣሁ ቁጥር ጎንደርም፣ ጎባም እንደዚህ የተለያዩ ቦታዎች ላይ የሄድን ያንን ፕሮግራም ስናደርግ ነው የቆየነው። እነሱ እንደውም ብዙ ቀጥለው ነበረ። ችግሩ አሁን ምን ሆነ? ኮቪድ ሲመጣ ሁሉም ነገር ቆመ። ሰው ላይብረሪ እንኳን ሄዶ ማንበብ የማይችልበት ጊዜ መጣ። ስለዚህ አሁን ቤት እንሁን እናንብብ የሚል ፕሮግራም ነው የጀመርነው። ስለዚህ ሰውንም ቤቱ እንዲቆይ እያበረታታል፣ ከእንደገና ደግሞ ቤቱ ውስጥ ቁጭ ሲል ደግሞ የታወቁ ፀሐፊዎች፣ የታወቁ ምሁራን፣ የታወቁ ተጽዕኖ ፈጣሪ የሆኑ የፖለቲካ መሆነ ስነ ጥበብ እና ስነ ኪን ግለሰቦች ስለ ንባብ አስፈላጊነት እየነገሩ እንግዲህ ሼፕ እንዲያደርጓቸው ነው የተደረገው ማለት ነው። ኢልያስ እንግዲህ ለበርካታ ዓመታት በዚህ በዩናይትድ ስቴትስ መኖሪያህን አድርገህ ታሪካዊ ፋይዳ ያላቸውን መጽሐፍ በፀሐይ አሳታሚ በኩል ስታሳትም ቆይተሃል። በዚህ ስራም የዚህን ሀገር ጨምሮ የሌሎችን የንባብ ልምድም ለማየት ችለሃል ብዬ እገምታለሁ። ኢትዮጵያ ልትዋሳቸው ይገባል የምትላቸው የተወሰኑ ንባብን የሚመለከቱ ተሞክሮዎችን ልታጋራን ትችላለን? እሺ አመሰግናሉ። አሁን እንደምታውቀው እዚህ ሀገር አሜሪካን ሀገር ማለት ነው፣ ሁለት ትላልቅ በዚህ ዙሪያ ላይ ትላልቅ ድርጅቶች አሉ። አንደኛው የአሜሪካን ፐብሊሸርስ አሶሲዬሽን የአሜሪካ አሳታሚዎች ማህበር ነው። ሁለተኛው ደግሞ የአሜሪካን ራይተርስ አሶሲዬሽን ነው። ሁለት የጸሐፊዎቹ ማህበር ማለት ነው። በእነዚህ መካከል የታወቁ ፕሮግራሞች አሉ። የቤተ መጽሐፍቶችም ላይብራሪ እንደዚሁ አለ እና ሁለቱ አንድ የሚያደርጉት ነገር አለ። ምንድን ነው የሚያደርጉት? አሁን በየላይብራሪ እዚህ ሀገር ስትሄድ ላይብራሪ ነጻ ነው። በላይብራሪዎች ስትሄድ የተላለቀ የተላለቅ በወቅቱ ትላልቅ የሆኑ ግለሰቦች ፎቶግራፋቸው መጽሐፍ እያነበቡ በየግድግዳው ላይ አለ የሚለጠፍ። ሳትወድ በግድህ ኦ ከል ያነባል። እንዴት ትላለህ? ሯጭ ሊሆን ይችላል፣ ባስኬትቦል ተጫዋች ሊሆን ይችላል፣ የቴሌቪዥን ፐርሶናሊቲ ሊሆን ይችላል፣ አክተር ሊሆን ይችላል። ግን ግድግዳ ላይ ታያቸዋለሁ ፎቶግራፋቸውን። እነሱን ፖስተሮች ከሱቅ መግዛት ትችላለህ። ከሱቅ ትገዛና መኝታ ቤት የልጅ መኝታ ቤት የሚወደው አክተር ካለ ወይም ደግሞ የሚወደው ዘፋኝ ካለ ያ ዘፋኝ መጽሐፍ እያነበበ ግርግ መኝታ ቤት የልጅ መኝታ ቤት ይሰቀላል። በዛ ልጆቹ ኢንስፓየርድ ይሆናሉ። ለማንበብ ጉጉት እንዲፈጥርባቸው ያደርጋሉ። አንተ የምትወደው ልጅ ትልቅ ሰው ይሄ እዚህ ጋር የደረሰው ስላነበበ ነው የሚል መልእክት ነው የምታስተላልፈው ለልጁ። እንግዲህ ይሄ በጣም ሲምፕል ከምትለው ቀላል ከምትለው ሙከራ አንዱ ነው። ሌላው ደግሞ በዴንማርክ ነው የተጀመረው። ከዴንማርክ ጀምሮ አሁን በጣም ተስፋፍተው የሚገኘው ሂዩማን ላይብረሪ የሚባል ነው። የዛሬ አመት ከግማሽ እኔ የሂውመን ላይብረሪ ሆኜ ተጋብዤ ነበረ። ሂውመን ላይብረሪ ማለት ምንድን ነው? የሰው ላይብረሪ ነው። ሰው መጽሐፍት ቤት ሄደህ ቤተ መጽሐፍት ሄደህ መጽሐፍ ነው የምትዋሰው። መጽሐፍ ትዋስና ከመደርደሪያው ላይ ተነስቶ መጽሐፍ ይሰጠሃል። ያንን መጽሐፍ ይዘህ ትቀመጥና ያንን መጽሐፍ የተወሰኑ ፔጆች ታነባለህ። ከዛም በኋላ ደግሞ ትመልስና በሚቀጥለው ቀን ትጨርሰዋለህ ወይም እንደዛ ይቀጥላል። አይደለም። አሁን ግን ሄደህ ላይብረሪ ውስጥ የምትዋሰው መጽሐፍ አይደለም። የምትዋሰው ግለሰብ ነው። ሰው ነው። ያንን ሰው ትዋ ሰውና መጀመሪያ ያ ሰው ያ መጽሐፍ ወይም ደግሞ ያ ግለሰብ መጥቶ እዛ ላይብረሪ ውስጥ ያለውን ታሪክ እንደሚናገር ንግግር እንደሚያደርግ በደንብ ይነገራል። ሰው ሁሉ ይጠብቃል፣ ይሰለፋል። ያንን ሰው ለማግኘት ለዛች ደቂቃ ለማውራት ያለውን ጥያቄ ተዘጋጅቶ መጥቶ ቁጭ ይላል። ቁጭ ብሎ የሚፈልገውን ያለውን ጥያቄ ሁሉ ይጠይቃል። ግለሰቡ ደግሞ ያንን ጥያቄና መልስ ከግለሰቡ ጋር ያደርጋል። ይሄ ምንድን ነው ያደርገው? አንደኛ ኢትዮጵያ ውስጥ ያለውን የዚህ ልዩነት ያቆመዋል። ይሄ ቨርቲካሊም ሆሪዞንታሊም፣ ወደ ጎንም ወደ ላይም ያለንን ርቀቶች ያጠብልናል ማለት ነው። በዛች ቀን በአመት ውስጥ በምትደረግ በዛች ቀን እና በዛች ጊዜ ኢትዮጵያ ውስጥ ሁሉም ሰው እኩል ሊሆን ይችላል ማለት ነው። ስለዚህ ልንጠይቅ ልናውቅ የምንፈልገውን እንዴት እንደዚህ ልትሆን ቻልክ? ለምን ይሄንን አደረግክ? ልንል የምንችላቸው በጣም ብዙ ሰዎች ኢትዮጵያ ውስጥ ዛሬ ጡረታ ወጥተው ወይም ከስራ ተገልለው ቁጭ ብለው አጠገባችን ናቸው፣ ግን በጣም ሩቅ ናቸው እና ያንን ያደርግልናል። ስለዚህ ነገ ነገሮች ተቀይረው ራና ወደ ህዝቡ ጋር የምንቀላቀልበት ጊዜ ልንሰራ የምናስባቸው እነዚህ ሁሉ ከዴንማርክ የሚጀመር ከአሜሪካን የምንማረው ከሌላም ቦታ እንማረው እነዚህ ሁሉ ለሀያ ስንት ዓመት ለሀያ ሰባት ዓመት ከአገር ወጥተን ወይም ከሀያ አምስት ዓመት ከሀገር ወጥተን የተማርናቸው ያየናቸው ሲሰሩ የተመለከቱ ናቸውን ነገሮች ይዘን ነው የምንመለሰው። አንድ እዚህ ላይ የምጨምርልት ነገር ምንድን ነው? ኢትዮጵያ ትልቅ ነች። ኢትዮጵያ በጣም በጣም የምትገርም ሀገር ነች። ያ የምትገርም ሀገር መሆኗን እኛ በቃላችን ለራሳችን የምንነግረው ሳይሆን ዓለም በመጽሐፍ ጽፎ ያስቀመጠልን ገጽና መጽሐፍ መርጠን ልናስመሰክረው የምንችለው እውነታዎች ናቸው እነዚህ። ያ ደግሞ የዓለም ሰዎችን ለዝንት ዓመት ኢንስፓየር ሲያደርግ ሲያበረታታ፣ እና በውስጣቸው የትልቅነት ምልክት ሲሰጥ ነው የቆየው፣ በተለይ ለጥቁሩ ዓለም። ዛሬ ደግሞ እኛ ወጥተን የፈጠርናቸውን በስራ በጉልበትና የስደት ያመጣው የፈጠርናቸውን ጉልበት ናዎች የኛ ታሪክ ወጥቶ እነሱን እንደረዳቸው የኛ ከውጭ ደግሞ ስንኖር ያገኘናቸውን እውቅናና ግንኙነት ይዘን መተን ሀገር ውስጥ ያለውን ትውልድ የምንገነባበት ጊዜ ነው። እና የጀመርነው ፕሮግራም ከዚህ ከወመዘክር ጋር አንድ ላይ ሆነን የትላልቅ ሰዎችን ኢትዮጵያውያኖችንም፣ ከእንደገና ደግሞ ከኢትዮጵያ ውጭ የሆኑትን ሰዎች እያመጣን የኢትዮጵያን የንባብ ታሪክ ወይም ደግሞ የንባብ ፍላጎት ምናገፋፋበት ምናሳድግበት ይሆናል ብለን ነው የምናስበው። እንግዲህ መልካም መልካሙን እንመኝና ይህ ፈታኝ ጊዜ ካለፈ በኋላ የእናንተ ድርጅት ከአጋሮቹ ጋር በመተባበር ሊያደርጋቸው ያቀዳቸው ንባብ ተኮር ዘመቻዎች አሉ ወይ አሉ አንደኛው የዚሁ ተቋም ብሔራዊ ቤተ መዛግብትና ቤተ መጻሕፍት ተቋም የጀመሯቸው በራሳቸው የጀመሯቸው እስካሁን ድረስ ሲሰሩባቸው የቆዩ ታላልቅ ፕሮጀክቶች አሏቸው አንደኛ እሱን መገፋፋትና እሱ በሰፊው እንዲሰራ ማድረግ ነው በእኛ በኩል ግን ያሰብናቸው የተለያዩ ፕሮግራሞች አሉ በዚሁ በእናብብ እናብብ ስር አንደኛው ለምሳሌ ምንድን ነው፣ የተለያዩ የሽልማት ፕሮግራሞችን ተዘጋጅተው እያንዳንዱ ሽልማት ከተለያየ ተለቅ ካለ የገንዘብ ሽልማቶች ጋር የመጽሐፍ ኮንትራክቶች ጋር እንዲመጣ ለማድረግ ሀሳብ አለን። ስለዚህ ብዙ ሰዎች አሁን አዲስ አበባም ያለንያጋጠመኝ ነገር ምንድን ነው መጽሐፎች ጽፈው ወይም አንዳንዶቹ አሳትመው ቤታቸው ቁጭ ብሏል፣ ወይም ደግሞ ለማሳተም አቅም የሌላቸው ሰዎች አሉ። ስለዚህ እንደነዚህ አይነት ሰዎች እረፍት የሚሆን ገንዘብ ይሆናል። ከዚያ በላይ ደግሞ ውድድሮች ተወዳድረው በሚያገኙት ገንዘብ መጽሐፋቸውን እንዲጨርሱ የጻፉትን እንዲያሳትሙ ሳይሆን እንዲጨርሱም ደግሞ የሚያደርግ ፕሮግራሞች አሉ። ሌላው ደግሞ ከእንደዚህ ከፌሎውሺፕም ከወሌ ሾይንካ ፋውንዴሽን ጋር የጨርስ ነው ፕሮጀክት አለ። ወሌ ሾይንካ ፋውንዴሽን ይህ ከናብብ ናብብ ፕሮግራም ጋር ተስማምቷል። ወሌ ሾይንካ የናይጀሪያዊው የታወቀ የአፍሪካ በሊትሬቸር ኖቤል ፕራይስ ያገኘ ትልቅ ሰው ነው። እሳቸውም እዚህ የኛ ፕሮግራም የቦርድ አባል ናቸው እና እንግዲህ በስደት ላይ የምናገኝ ያገኘ ናቸው። ምልህ እነዚህ ናቸው። ትላልቅ ሰዎች አሉ በመካከላቸው እና የእነሱን ደግሞ ተቋሞች በእነሱ በኩል ያላቸውን ተቋሞች ደግሞ ይዘው እንዲመጡ ነው። ስለዚህ ፌሎሺፕ ቢኖርና ያንን ፌሎሺፕ የሚያሸንፈው ኢትዮጵያዊ ጸሐፊ ለአንድ ወር ናይጄሪያ ሄዶ እዛ የወሌሽዌንካ ፋውንዴሽን ውስጥ ስራውን ይሰራል። በዛ አጋጣሚ ደግሞ ከወሌሽዌንካ ጋር ተገናኝቶ አንዳንድ ነገሮችን ይወያያል ወይም ይማራል ማለት ነው። ሶ እንደዚህ አድርገን የምናውቃቸውን ነገሮች ከኢንተርናሽናል ቦዲዎች ጋር ተገናኝተን ለማስፋት ነው ፕላኑ። ስለዚህ ከኮቪድ በኋላ ለሚኖረው ዓለም በሰፊው እየተዘጋጀን ነው።